በዮርዳኖስ ወንዝ ምዕራባዊ ዳርቻ በምስራቅ ኢየሩሳሌም እስራኤል የጀመረችውን የሰፈራ ግንባታ እንድታቆም የሚያዝና ግንባታው ቢቀጥል እንኳን በዓለም አቀፍ ሕግ ተቀባይነት እንደሌለው የሚገልጸውን ሕግ የመንግስታቱ ድርጅት የጸጥታው ምክር ቤት በዚህ ሰሞን ነበር ያጸደቀው። ውሳኔውን ዩናይትድ ስቴትስ ድምፅን በድምፅ የመሻር መብት ተጠቅማ ታቆማለች ተብሎ ቢጠበቅም ድምፅ ታቅቦን ነበር አሜሪካ የመረጠችው። ከዛ በኋላ ነበር የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኦባማንና መንግስታቸውን የነቀፉት። ዘ ዋሽንግተን ፍሬ ቤከን የተባለው የዜና አምደ መረብ ደግሞ በዚህ ጉዳይ ላይ የዩናይትድ ስቴትስን የተወካዮች ምክር ቤት ባለሥልጣናትን አነጋግሮ የሰጡትም መልስ እንዳስነበበው ከሆነ የምክር ቤቱ አባላት በቅርቡ ተሰብስበው ውሳኔውን ለመቀልበስ ጥለት ያደርጋሉ። ተመራጩ ፕሬዚዳንት ዶናልድ ትራምፕም ጥቂት ብቻ ታገሱኝ፣ ዋይት ሀውስ እስከምገባ፣ ከዛ በኋላ የማደርገውን አውቋለው ነው ያሉት። ዋሽንግተን የሚገኙት የእስራኤሉ አምባሳደር እና ሌሎችም እስራኤላውያን ኦባማን እንደ ጠላት ነው ያዩዋቸው። የሰሞኑ የውጭ ጉዳይ ሚኒስትር ጆን ኬሪ ንግግር ደግሞ የኦባማን ልፋት ያብራራል። ፕሬዚደንት ኦባማ has been deeply committed ለእስራኤል እና ለደህንነቷ ፕሬዚዳንት ኦባማ በእጅጉ ተነሳሽነት ያላቸው ሰው ነበሩ። በዛ ተነሳሽነት መሰረት ነበር የመካከለኛው ምስራቅ የሰላም ሁኔታ ለማነቃቃትና የመጨረሻ እልባት ለመስጠት ስንሰራ የነበረው። ሁላችሁም እንደምታውቁት በውጭ ጉዳይ ሚኒስትርነት የስልጣን ዘመኔ ይህንኑ ጉዳይ አተኩሬበት እሰራ ነበር። ምክንያቱ ደግሞ አንድ ነው። ሁለት በጉርብትና የሚኖሩ ሀገራትን መመስረት። ይህ ደግሞ በእስራኤልና በፍልስጤም መካከል የመጨረሻውን ሰላም ለማምጣት ይረዳልና ቱ አችቭ አ ጀስት አንድ ላስቲንግ ፒስ ቢትዊን ኢዝራኤል አንድ ፓለስቲኒያን። አንዳንድ እስራኤላዊ አሜሪካውያን ደግሞ የኦባማ ደጋፊ ናቸው። በሆሊዉድ የሕክምና ነርስ የነበሩትና አሁን ደግሞ በጡረታ ላይ የሚገኙት ወይዘሮ ፓውላ ግሪን ለኒውዮርክ ታይምስ በሰጡት ማብራሪያ ኦባማን ጸረ ሴማዊ ጆን ኬሪን ደግሞ ጸረ እስራኤላዊ ተብሎ የሚነገረው ወሬ የሰዎቹን ስብዕና አያመለክትም ብለዋል። ጆን ኬሪ በቀጠለው ንግግራቸው እንዲህ ነበር ያሉት ኢስራኤል ይህን ለሰላም አብሮ የሚኖሩ የሁለት መንግስታትን መፍትሄ ደግሞ በመንግስታቱ ድርጅት የእስራኤሉ ቋሚ ተጠሪ አይደግፉትም። በትምህርተ ጥቅስ ላስቀምጥላችሁ። እሱ የጠበቀው ሀገሬ የእስራኤል ወዳጅ ሀገርና የእሴቶቿም ተጋሪ በመሆኗ ድምፅም በድምፅ በመሻር መብቷ ተጠቅማ ውሳኔዋን ውድቅ ታደርጋለች ብሎ ነበር። ግን እንደዛ አላደረግንም። ሀገሬ ዩናይትድ ስቴትስ ኦፍ አሜሪካ እስራኤልን ከማንም ሀገር በበለጠ ስትደግፍ ነበር በምላሹ ከዚች ወዳጅ ሀገር እንቅፋት ነው የገጠመን። ይህ ሥራቸው ደግሞ እኛ የቆምንለትን እሴት መጋፋት ብቻ ሳይሆን የዲሞክራቷን እስራኤል እሴትም ይቃረናሉ ኦር ኢቨን የአሜሪካን ፖለቲካ የሚከታተለው ኒውስ ዋክስ የተባለው የቴሌቪዥን ጣቢያ ደግሞ እንደ ጎርጎሮሳውያን ዘመን አቆጣጠር ከ2014 እስከ 2016 ያለውን የአሜሪካ ሕዝብ ድጋፍ መመዘኛ ትንበያ እንደተከታተለው ከሆነ 79 ከመቶ የሚሆኑት አሜሪካውያን እስራኤልን እንደ አጋር ያዩዋታል። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋ ከዋሽንግተን ዲሲ